ሰላም የሀገር ልጆች እንደምን ሰነበታችሁ? ሳምንታዊው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት የጂኦ ስፓሻል መረጃዎች ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወቃል። በኢንስቲትዩቱ የጂኦ ኢንፎርማቲክስ ባለሙያና የጂኦ ስፓሻል ዘርፍ ምክትል ዳይሬክተር አቶ በላቸው ጸሐይ ስለ ጂኦ ስፓሻል መረጃዎች ገለጻ አድርገውልናል። ከሳምንቱ የቀጠለ መሰናዶ ደግሞ አሁን እናስደምጣችኋለን። አብራችሁን ሆናችሁ ሰፊ የጂኦ ስፓሻል የተሻለ መረጃዎች እንድታገኙ በአክብሮት እንጋብዛለን። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አዳዲስ የአሰራር ስርዓትን በተግባር ላይ በማዋል ተቋሙ ዘመኑን እንዲዋጅ እየተደረገ ይገኛል። ከትምህርት ከጤናና መሰል ተቋማት ጋር በጋራ ከሚሰራው ስራ ባሻገር ሀገሪቱን በተሻለ መስፈርት በካርታ መሸፈን የአድራሻ ስርዓትና የኮርስ ቴክኖሎጂ በትኩረት እየሰራ ይገኛል። በኢንስቲትዩቱ የጂኦ ስፓሻል ዘርፍ ምክትል ዋና ዳይሬክተር አቶ በላቸው ፀሀይ በኢንስቲትዩቱ በቀጣይ ሊሰሩ የታቀዱ ስራዎችን እንደሚከተለው ገልጸውታል። እንግዲህ በቀጣይ ልንሰራቸው ያቀድ ናቸው። አንደኛ በአንድ ሁለት አመት ከተቋቋምንም ጀምሮ የሬኖቬሽን ስራ ላይ ነበርንም። አሁን እሱ እያለቀ ነው። ስለዚህ ሙሉ ለሙሉ ወደ ዋናው ስራችን ገብተናል ማለት እችላለሁ። አሁን በቀጣይ ምንድን ነው? አንደኛ ኢትዮጵያ ትልቅ ሀገር ናት። አንድ ሚሊዮን ስኩዌር ኪሎ ሜትር በጣም ሰፊ ናት። ተለቅ ባለ መስፈርት ብዙ ዝርዝር የያዘ ካርታ ማምረት አለብን ብለን ይዘናል። እሱን ጀምረናል። እሱን ለማሳካት ያው እንግዲህ እንደ ሁኔታዎቹ እንሰራለን ማለት ነው። ኢትዮጵያን የሚሸፍን የአንድ አስር ሽኛ የሚባል መስፈርት ካርታ ጀምረናል። እሱን እንሰራለን በቀጣይነት። ሁለተኛ ኢትዮጵያ ይሄ ኮርስ ያልኩት ቴክኖሎጂ የሚተከሉ በየ ቦታው አሉ በቋሚነት ግን ከኢንተርኔት ጋር የተገናኙ ለዛ ነው ፈጣን የሚሆኑት፣ መሆን አለባቸው። በመላ ሀገሪቱ እነዚህን መትከል አለብን። ስለዚህ በአሁኑ ሰዓት የጀማመር ናቸው አሉ፣ የገዛ ናቸውም አሉ። አሁን ምን ተክላቸው ሌሎች አካላትም የገዟቸዋሉ፣ ሌሎች ተቋማት ሊገዙ ያቀዱም አሉ። እነሱን የመትከል የማስፋፋት እና በመላ ሀገሪቱ በቀላሉ እንዲህ አይነት መረጃዎችን ዜጎችም ሆኑ ልማት ላይ ያተኮሩ ተቋማት ማንኛውም እንትን የሚፈልጉ እንዲጠቀሙ የማድረግ ትልቅ ስትራቴጂክ እቅድ አለን። ከዛ ባሻገር የተለያዩ ተቋማትን ደግሞ ለውሳኔ የሚረዳ መረጃ በመተንተን ምርምር በማድረግ ማገዝ ነው። ለምሳሌ አደጋዎችን ለመቀነስ የትራፊክ ላይ ሊሆን ይችላል፣ እሳት አደጋ ላይ ሊሆን ይችላል፣ የተፈጥሮ አደጋ ላይ እነዚህ ጀምረናቸዋል። ከተቋማቱ ጋር እነዚህ ላይ በሰፊው መስራት የትምህርት የጤና፣ ሌሎች እንደዚህ አይነት ማህበራዊ ተቋማትን ስርጭታቸውን በደንብ ማወቅ አቋማቸውን፣ ያላቸውን ሀብት ተንትኖ ለፕላን ለእቅድ እንዲሆን ማድረግ ይሄ በሰፊው መንሰራበት ብዙ አካላት የሚደግፉ ስፓሻል ዲሲሽን ሰፖርት የሚባል መሪ ስራ አስፈጻሚ ነው ያለን። ይ በስፓሻል ውሳኔን የሚደግፍ ይህ የተለያየ የስታቲስቲክስ መረጃንም በማቀናጀት ጭምር ማለት ነው። ዝም ብሎ ካርታ መስራት ብቻ ሳይሆን የስታቲስቲክስ መረጃንም በመጠቀም ከጆስፓሻሉ ጋር በማዋሃድ የሚጠቅም ነገር ለዛሬ፣ ለነገ ለውሳኔ የሚሆን ጎርፍ የሚያጠቃቸው አካባቢዎች የትኞቹ ናቸው፣ ለምን በምክንያት ማለት በጥናት በምርምር ይሰጣል። ከዛ አንጻር እቅድ እንዲታቀድ ማድረግ በጣም ብዙ አሉን እዚህ ነ በጣም ደግሞ ዩኒክ የሆኑ የተለየ አገልግሎት የሚሰጡ ደግሞ ካርታዎች አሉ። አንድ ነገር ብቻ የያዙ ለምሳሌ የሀገሪቱን የመንገድ ሽፋን የሚያሳዩ፣ በአይነት አስፋልት ነው ምንድን ነው፣ በየክልሉ ስንት አለ ወዘተ። በማንኛውም እንትን ልታደርጊው ትችላለሽ። እንዲህ አይነት መረጃዎችን ደግሞ ማምረት ለምሳሌ አሁን ደግሞ የያዝነው ትልቅ ስራ ግሪን ሌጋሲ ማለት አሁን የአረንጓዴ አሻራን ማፕ የማድረግ ስራ እየሰራና ያለ ነው ክልሎች ይልካሉ። እሱን እኛንን ማፍ የምናደረገው እያደረግ ነው ያለ ነው። ስለዚህ ኢትዮጵያ ወደፊት የሚኖራት የደን ሽፋን ምንድን ነው የሚሆነው? በየአመቱ ሁሉ እንትን እናወጣለን ከደንና ልማት ጋር ሆነን ጸድቋል ወይ አልጸደቀም ወይ ሚል ሁሉ ቼክ የማድረግ ስራ ምንሰራው ቀጣይነት ያለው ስራ አለን ማለት ነው። የኢትዮጵያን ቆዳ ስፋት የሚሸፍን የአየር ፎቶግራፍ እንዲኖር ደግሞ እሰራለሁ። የአየር ፎቶ በሙሉ መብረር አለብን ማለት ነው። ስለዚህ ይሄ ለምንድን ነው የሚጠቅም? የገጠር መሬት፣ የከተማ መሬት ለመመዝገብ ይጠቅም። ይሄ የአቶ ከሌና የወይዘሮ ከሌ ቤት ነው የሚል ሰርቲፊኬት የሚሰጠው በዚህ መረጃ ላይ ስለዚህ ለሱ የሚሆን ለመሬት አስተዳደር የሚሆን ጠቅላላ መረጃው ስለሚያስፈልግ ኢትዮጵያን የሚሸፍን የአየር ፎቶግራፍ መሰብሰብ አለብን። ብሔራዊ አትላስ እሱን ለመስራት በሚቀጥለው አመት ስራ ጀምረናል። በዚህ አመት ብዙ ሄደናል። ብሔራዊ አትላሱ ደግሞ የሀገሪቱን አጠቃላይ ሀብቶች ማሳየት የሚችል ማለት ነው። የሀገሪቱን የመሬት ሽፋን እና አጠቃቀም የሚያሳይ ሁሉ መረጃ ያመረትና ያለ ነው። እሱ በየጊዜው ይታደሳል። ናሽናል ካፒታል አካውንት የሚባል ደግሞ ፕላን ሚኒስቴር የተያዘ ትልቅ ስራ አለ። የኢትዮጵያን ሀብቶች ማፕ ማድረግ ምን ሀብት ነው ያለን ደን፣ ወንዝ ምናምን ተብሎ ሀብቶቿን ቆጥሮ የማወቅ ይሄ ሁሉ የሚሰራው በዚህ ነው። እና እነዚህ ሁሉ ሰፋፊ ስራዎች አሉን። ከዛም በላይ ብዙ አለና ሁሉንም መስራት አለብን ብለን እናምናለን። በኢንስቲትዩቱ ከሚሰሩ ስራዎች መካከል የአየር ካሜራዎችን በመጠቀምና የህዋ መረጃዎችን በማሰባሰብ የአየር ቅየሳ ስራዎችን ይሰራል። የተለያየ ጥቅም ላይ የሚውሉ ካርታዎችን ያመርታል። የካዳስተር ወይንም የይዞታ ማረጋገጫ፣ የመንገድ ዲዛይን፣ የባቡር ሀዲድ ዲዛይን እና የመንገድ ስራ በጂኦስፓሻል መረጃ ላይ የተመሰረቱ ናቸው። ኢንስቲትዩቱ ይህንን ስራ ለተተኪዎች ከማስተላለፍ አንጻር ምን እየሰራ እንደሆነም ጠይቀናል። ያው እንግዲህ ምንድን ነው ወጣቱ ላይ በዚህ ዘርፍ የተጀመሩ መጠነኛ ነገሮች አሉ። ያን ያክል ሰርተንበታል ብለን አናምነው። በተለይ በጂኦ ስፓሻሉ ስፔሱ ጋር ጥሩ ቀደም ብሎ የተጀመሩ ነገሮች አሉ። አሁን ግን የጂኦ ስፓሻሉም ተዋህዷል። አንድ ላይ እየሰሩ ያሉ ልጆች እየመጡ ያሉበት ሁኔታ አለ። ተሰጥኦ ያላቸው ለማለት ነው እንጂ እንደ አጠቃላይ ግን ብዙ ስራዎች ይቀራሉ። እሱ ላይ መሰራት ይኖርበታል። ግን በሚገርም ሁኔታ በዚህ ዘርፍ ውስጥ እየገቡ ያሉ የግል ድርጅቶች ብዙ ናቸው። የግል ስታርታፕ የሚባሉ አሉ። ለምሳሌ ራይድ ሰርቪስ የሚሰጠው እኮ ጂኦስፓሻል መረጃ ላይ ነው። እነሱ ይጠቀማሉ። የእኛን ነው ወይ አይደለም? እስካሁን እሱ እንዲሰራ ነው የአድራሻ ስርዓት እየሰራ ያለ ነው። እና ካምፓኒዎች እየተፈጠሩ ነው። ዘርፉ ትንሽ ወደድ ይላል፣ ቴክኖሎጂ ወደድ ስለሚል ንቃተ ህሊናም ገና ነው። ያው ለዛ ነው አንዳንዴ ወርክሾፖች እያዘጋጀን ሚዲያም ላይ የምናስተዋውቀው። ግንዛቤ ገና ይቀራል፣ ምንድነው ፋይዳው የሚለው ራሱ ገና በደንብ አልሰረጸ በእኛ ሀገር። ያው በልምድም ምንሰራው ስለሚበዛ አንዳንዱ የት ነው የሚለውን በምልክት ስለሆነ በዚህ መረጃ ላይ የተመሰረተ ስላልሆነ ያን ያክል ብዙ ነው። ታዳጊዎች የሚል እንትን የለኝም፣ ግን አሁን ጀምረናል። አሁን ላይ የስፔስና ጂኦስፓሻል ኪድስ የሚባል ክለብ እንዳለ የስፔሱ ላይ ተጨምሮ በዚህም ዘርፍ ተሰጥቶ ያላቸው ልጆች በሶፍትዌር ልማት በዳታ በማመንጨት እንዲገቡ የማበረታታት ስራዎች ተጀምረዋል። ግን በሰፊው ስራ ይፈልጋል። ወደ ክልሎችም በደንብ መሄድ አለበት። ይህን ለማድረግ እነዚህ የሬዲዮ ፕሮግራሞችን እነሱም እንዲያስኬዷቸው ጥረቶችን እያደረግን ነው። በዚህ በዚህ የሚፈጠር ግንዛቤ ይኖራል ብለን እናምናለን። አንዳንድ ክልሎች የጀመረዋሉ። ግን ይህንን እንደዚህ አይነት ነገር ሲሰራጭ ወጣቶችም ህጻናትም ያውቁና ይመጣሉ ብለን ተስፋ እናደርጋለን። ግን ብዙ ስራ ይፈልጋል። ተገኝቶም ማሳየት ይብን አሁን አትላሶችን በየትምህርት ቤቱ መስጠት፣ ካርታዎችን በመስጠት ላይብራሪዎች ውስጥ እንዲቀመጡ በማድረግ እንትን የምናደርገው ነገር አለ። በማስጎብኘትም እየሰራን ነው። በተለይ እዚህ ቅርብ ያሉትን ተማሪዎችን ያለን መሰረተ ልማት እንዲጎበኙ እያደረግን ነው። እንዲ እንዲህ በማድረግ እንግዲህ እናሰፋዋለን ብለን ነው የጂኦ ስፓሻል መረጃ ለውሳኔ ሰጪ አካላትም ግብዓት የሚሆን መረጃ ይሰጣል። የአንድ ሀገር 80 በመቶ የሚሆነው ውሳኔ የሚመሰረተው በጂኦ ስፓሻል መረጃ ላይ ነው። የጸጥታ አካላት የቴሌኮም መስመር ዝርጋታ፣ የመንገድ ስራ፣ የድልድይ ስራ፣ የወንዞች አቅጣጫና መሰል ሁነቶች ላይ ውሳኔ ለመስጠት የጂኦ ስፓሻል መረጃ መጠቀም ይግድ ይላል። በኢንስቲትዩቱ የጂኦ ስፓሻል ዘርፍ ምክትል ዳይሬክተር አቶ በላቸው ፀሐይ ኢንስቲትዩቱ ከሌሎች ተቋማት ያለውን ግንኙነትና ለስራ ተግዳሮት የሆነባቸውን አሰራርም አካፍለውናል። ያው ከተቋማት ጋር ለእኛ ይህን መረጃ በግድም ይፈልጉታል የግድ ያስፈልጋቸዋል። እኛ በቻልነው አቅም ግን ፍላጎታቸውን ለመመለስ ጥረት እያደረግን አሁን የእኛ ትልቁ ፈተና የሚሆነው ለጠቅላላው ተጠቃሚ እንዴት ተደራሽ እናድርግ አንዱ ነው። ሁለተኛ ተደራሽ የሚሆነውን መረጃም እንዴት እናምርተው ነው። ምክንያቱም ትልቅ አገር ነው። ከተቋማት ጋር በጣም መልካም ግንኙነት ነው ያለን። ምን ለማለት ነው? ለምሳሌ በጣም ትልልቆቹ ግብርና፣ ከተማና መሰረተ ልማት፣ መንገድ የሚባሉት ብንወስድ በጣም ብዙ ናቸው። ግን የሚጠይቁን የክልሎችን ሁሉ ቢሮዎች ካሰብሽ ብዙ ነው። እነዚህ ጋር በጣም መልካም ግንኙነት ነው ያለን። አንደኛ የምናስበው የሚሰሩት ስራ በእኛ ምክንያት እንዳይቆም ነው። አሁን እኛ የአስቻይነት ሚና ነው ያለን። የእኛ ስራ ተስተጓጎለ ማለት የእነሱ ተስተጓጎለ ስለሆነ በከፍተኛ የቀደምትነት እንትን እንሰራለን እና መልካም ግንኙነት ነው ያለን። በጀት በሚያስፈልገው የሚደግፉትን ይደግፋሉ። በዛ በጀት ሰርተን እንሰጣቸዋለን። የያዝናቸው ቴክኖሎጂዎች ሪሌቲቭሊ ከበፊቱ የተሻሉ ናቸው እና በፍጥነትም ለማቅረብ በጥራት ብዙ ስራዎች እየሰራ ነው። አሁን ላይ ብዙ ተቋማት በተለይ ከአድራሻው ጋር ተያይዞ ብዙ ከተሞች በቃ በጣም እየመጡ ነው እና ከእነሱ ጋር በጠቅላላ ካሉት ተቋማት ጋር መልካም ነገሮች ነው እየሰራን ነው። ያለ ፈተና የሚሆነው እንግዲህ ዘርፉ ቴክኖሎጂዎቹ ውድ ናቸው። ቴክኖሎጂዎቹ ገና በሀገር ውስጥ አለሙ። ስለዚህ የውጭ ምንዛሬ እንደ ማንኛውም ተቋም ትልቅ ፈተና ነው ለኛ። ፎቶ የምናነሳበት ካሜራ እንኳን ካሊብሬት መደረግ አለበት በየጊዜው። እሱን ማድረግ ራሱ ፈታኝ ነው። ሁለተኛ በዚህ ሌብል አይደለም የጂኦስፓሻል ዘርፉ ከዚህ በፊት የነበሩ ተቋማት በዚህ ሌብል አይደለም እንትን ሲሉ የነበረው እሱም ዘርፉም ያደገው ቅርብ ጊዜ ነው። ወጥነት ያላቸው በርካታ የህግ ማዕቀፎች ያስፈልጉት እነዚህ በደንብ ገና አልተሰሩ ስለዚህ እነዚህ በቀጣይ የምኛ የምንሰራባቸው የህግ ማዕቀፎች፣ ፖሊሲዎች፣ ስታንዳርዶች ያስፈልጉናል። ስታንዳርዶች በተለይ አሉ ግን ሀገር አቀፍ መሆን አለባቸው። የህግ ማዕቀፎች እንደ አንድ ተግዳሮት ይሆናሉ። ሁለተኛ የጂኦስፓሻል መረጃ ያው በባህሪው መስክ ላይ መረጃ የሚሰበሰብበት ያ ከሌለ አውትፑቱ የለም፣ ውጤቱ አይኖርም እና አሁን ያለው ነባራዊ ሁኔታ ትንሽ እንትን አድርጎናል ሰላማዊ ሁኔታዎች እንደ ልብ ተንቀሳቅሶ ጫካ ሰው የሌለበትም ድረስ ተገብቶ ነው መረጃ የሚወሰደው ና እሱሱ ትንሽ ለጊዜው ተግዳሮት ሆነዋል። ግን አሁን በተነጻጻሪ ደህና የሆኑ አካባቢዎች በክልሎችም ድጋፍ እየሰራ ና ያለ ነው። ይህም አንድ ቻሌንጅ ነው። ከዛ ውጪ እውቀቱም ራሱ እውቀቱም ብዙ ሰው አለ የተማረ ግን ወደ መሬት አውርዶ ለመተግበር ደግሞ ክህሎት ገንብቶ በተለያዩ ማለት ነው። ማፕ መስራት እሱ ችግር አይደለም። ግን ለምሳሌ ዘመናዊ ቴክኖሎጂዎችን መጠቀም እንደ አርቲፊሻል ኢንቴሊጀንስ አይነቶችን በሰፊው መጠቀም ማፍጠን፣ እዚህ ላይ ገና ብዙ መስራት ይጠይቀናል ብዬ አስባለሁ። ከዛ ውጭ ስራው የሚታወቅ ስራ ነው ያን ያክል ብዙ የሚያስቸግር አይደለም። ብዙ መድረስ ያስፈልጋል የግንዛቤ ጥረቶች አሉ። ተቋማት ጋር ለምሳሌ አሁን ላይ ያለ ሰው ከእኛ ጋር የሚሰራው ቢቀየር ከእንደገና መጀመር አለብን። እንዲህ አይነት ፈተናዎች በኛ ብቻ አይመስለኝም፣ በሁሉም ያሉ ነው የሚመስለኝ። ማስረዳት እንደገና ፋይዳውንም ምናምን ማድረግ ይጠይቃል እና በደንብ ግንዛቤውን ይዞ እንደ ተቋም ለምሳሌ የዚህ የእኛን ተቋም ሚና በደንብ ተረድተው ከእኛ ጋር እንጌጅ ያደረጉ ሁሉም ናቸው ማለት አልችልም። ክልል ድረስ እየጠየቁ የሚጠቀሙ ብዙ አሉ ግን በዛ ልክ አይደለም። የሚያስፈልጋቸው ደግሞ የማይመጡም አሉ። እንዲህ እንዲህ አይነት ተግዳሮቶች ይኖራሉ። እርግጠኛ ነኝ በቀጣይ ጊዜያት የእኛም አቅም ሲጠነክር፣ በደንብ እኛም እንሄዳለን። አሁን እኛንን መሄድ ያለብን እያልን እነሱ መምጣት የለባቸውም የሚል ነው። በዚህ እንደርሳለን ብዬ ተስፋ አድርጋለሁ። እንግዲህ ኢትዮጵያ ወደፊት የጂኦስፓሻል መረጃ በተፈለገ ጊዜ የሚገኝበት ሁሉም ተቋማት የሚፈልጉት መረጃ እጃቸው ላይ ያለበት መሆን አለባት። ከተማ ፕላን የሚሰሩ ሰዎች እጃቸው ላይ የታደሰ ወቅታዊ የሆነ የጂኦስፓሻል መረጃ ሊኖራቸው ይገባል፣ ነገን ለማቀድ ስለሆነ። መንገድ የሚሰሩ የሀገሪቱን የከፍታ መረጃ ታርሞ ተስተካክሎ የተቀመጠ እንዲኖራት ያስፈልጋል። ሌሎቹ በየጊዜው እየታደሱ አሁናዊ የሆኑ መረጃዎች እንዲኖራት ያስፈልጋል። አሁናዊ ያስፈልጋታል። ያ ማለት ምንድን ነው? አሁን ብፈልግ መረጃ ከዚህ ማዕከል መገኘት የሚችልባት ሀገር እንድትሆን ነው። ምንመኝ የሆነ ነገር ሀፕን አደረገ እዚህ ጋር ድልድዩ ተሰበረ ሲባል አሁን ላይ የሚያሳይ መረጃ መኖር አለበት ወይ በሳተላይት ምስል ወይ በአየር ፎቶ ወይ በድሮን፣ ወይም በሆነ መንገድ ማለት የኛ የእኛ ምኞትም ምኞት ብቻም ሳይሆን ራዕይም ይሄ ነው የሚሆነው እዚህ አስተማማኝ ወቅታዊ እና ትክክለኛ መረጃ በተፈለገው ጊዜ እንዲኖር ማድረግ ነው። ኢትዮጵያ እንዲህ እንድትሆን ነው። ይኸኛ ራእይ እንግዲህ ከተቋማችን እንዳልኩት ጊዜውን የጠበቀ እድገት መኖር አለበት። ከእኛ ተቋም ወቅቱ የሚጠይቀውን ነገር የያዘ እና ምላሽ መስጠት የሚችል ተቋም መሆን ያስፈልጋል። ሁለተኛ፣ ሌሎች ተቋማት ደግሞ ግልጽ ሆነው ያላቸውንም አውጥተው ግንዛቤው ኖራቸው ሼር የማድረግ ጂኦስፓሻል መረጃን የመጋራት ባህል ሊኖር ይገባል። ካልተጋራ ነው ቅድም እንዳልኩት ነው የአዲስ አበባ የአምና ካርታ ለአምና ሰዎች ነው የሚሆነው። ለዘንድሮ ሰዎች ሜይ ቢ ሌላ ነው የሚሆነው ማለት ነው። ስለዚህ አንዳንዴ የዳታውም ያረጃል። ያ እንዲሆን ማድረግ ያስፈልጋል። የተለያዩ ተቋማት ደግሞ በብዙ መንገድ መደገፍ ይጠበቅባቸዋል ብዬ አስባለሁ። ተጠቃሚ የሆኑ አካላት ይሄን አድርጉልን ይሄን እናደርጋለን የሚሉ መብዛት አለባቸው። በተለይ ግን ይሄን መረጃ ለመጠቀም ቁርጠኝነት ሊኖራቸው ይገባል። የስታትስቲክስ አገልግሎት እኮ ያለዚህ መረጃ ቆጠራ አያደርግ ማሆን። ምክንያቱም እያንዳንዱ ቤት ጋር ቆጣሪው መሄዱን የሚነግረው የጂኦስፓሻል መረጃ ጂፒኤስ ላይ ታብሌት ላይ ይጫንለታል። ሄዶ በትክክል ሄዷል ወይ የሚለው ነው መሄዱን እዛ ጋር ካሳየ፣ እዚህ ሴንተር ላይ አረንጓዴ ነው የሚያሳየው ካልሄደና ሰሙዌር ሆኖ የሆነ ቦታ ሆኖ ከሆነ እንደው ጠይቆ የሞላው ግን ቀይ ነው የሚያሳየው። ስለዚህ ለቁጥጥር ሁሉ ከፍተኛ ፋይዳ ያለው ስለሆነ የዚህን መረጃ ፋይዳ ከፍ አድርገው ማየት አለባቸው። በተለይ እኛ ብቻ ሳንሆነ እኔ ዋና እምለው የሚመለከታቸው ተቋማት ሁሉ ክልልም በፌዴራልም ያሉ ይህን መረጃ አስመልክቶ ለየአካባቢያቸው ግንዛቤ ቢፈጥሩ ይህም ቢያደርጉ በእውነት ይሄ አሁን ላይ ቢግ ዳታ የሚባለውን ነገር በአንድ ዓመት መፍጠር ሁሉ ይቻላል ከዛ እያደገ የሚሄድ እና ይሄ ነው የምለው። በሪሶርስም የሚያግዙን ካሉ በጣም ደስ ይለናል። ዞሮ ዞሮ ለህዝብ ነው የምናቀርበው፣ ለተቋማቱ ነው ስራውን የምንሰራው። ቅን የሆኑ በጣም የሚያግዙ እንዳሉ ሁሉ ሌሎችም እንደዚህ ቢያደርጉ ጥሩ ነው እያስባል። አንዳንድ በክልል ደረጃም በየቦታው የምንተክላቸው መሰረተ ልማት አሉ ኮርስ ያልኩት ይሆናል የዜሮ ደረጃ የሚባላለን የመጀመሪያ ደረጃ መቆጣጠሪያ ነጥቦች የሚባሉ በሀገሪቱ እየተከልናቸው ያሉ አሉ። እዛ አካባቢ ያሉ ሰዎች የሚጠቀሙባቸው ማለት ነው። እነዚህ ይፈርሳሉ። እነዚህን መጠበቅ በጣም ያስፈልጋል። በተለይ ይህ መሰረተ ልማቶችን እንደ ራሳቸው ማስተዳደር መቻል አለባቸው ብዬ አስባለሁ። ምክንያቱም የጋራ ለነሱ ነው የሰራ ነው። እኛ በግል የምናደርገው ነገር የለንም፣ ለምርምር ከመዋለ ውጭ። ስለዚህ የጋራ ሀብት አድርጎ እንዲታይ ማሳሰብ እፈልጋለሁ። እኛ የምንሰራቸው ስራዎች የጋራ ናቸው። የኢትዮጵያ ናቸው። በየክልሉ ቢያርፉም የየክልል ናቸው። ዩኒቨርሲቲ ውስጥ ብናቋቁማቸው፣ ትምህርት ቤት ውስጥ ብናቋቁማቸው የህዝብ፣ የመንግስት ንብረቶች ናቸው እና እነዚህ መጠበቅ አለባቸው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97 ነጥብ አንድ ሲተላለፍ የቆየው ከምድር እስከ ህዋ መሰናዶ ይህንን ይመስል ነበር። የፕሮግራሙ አዘጋጅ ፍጹም ዓለም ስትሆን ያቀረብኩላችሁ ደግሞ እኔ ሰብስብ ያይሉ ነኝ። እስከ ሳምንት ቸረን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97 ነጥብ 1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ